ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጤና ስጥልን። የዋዜማ የፖድካስት ስርጭት አድማጮቻችን የዛሬውን በነገራችን ላይ መሰናዶ ይዘንላችሁ ቀርበናል። የዕለቱ መሰናዷችን የኢትዮጵያ ከፍተኛ የትምህርት ተቋማትን ይመለከታል። ጉዳዩን የሚያስረዱ እንግዶችን ጋብዘናል። የዕለቱ አዘጋጅ አርጋዋሽ እኔ፣ አብራችሁን እንድትቆዩ እጋብዛለሁ። ከፍተኛ የትምህርት ተቋማት በሀገሪቱ ሁለንተናዊ እንቅስቃሴ ካላቸው የላቀ አስተዋጽኦ ባሻገር የመጪው ትውልድ ተቀርጾ የሚወጣባቸው ማዕከላት ናቸው። ባለፉት 23 ዓመታት የከፍተኛ የትምህርት ተቋማት ተደራሽነት እጥፍ በእጥፍ እያደገ ቢሆንም የትምህርት ጥራቱንና የመማር ማስተማር ነጻነቱን እንዲሁም ገለልተኝነቱን ጠልቆ ለተመለከተው ከማሳዘን አልፎ አሳሳቢ ሊባል የሚችል ደረጃ ላይ ይገኛል። ዛሬ ከፍተኛ የትምህርት ተቋማት ሀገሪቱ የምትፈልገውን የሰለጠነ የሰው ኃይል የሚቀርጹ፣ የላቀ ምርምር የሚደረግባቸው፣ አዳዲስ ሀሳቦች የሚፈልቁበትና ምሁራን የሚሟገቱበት የተሻለውን ሀሳብ የሚያበጁበት ቦታ አይደለም። ይልቁንም ገለልተኛ መሆን የሚገባቸው ተቋማቱ ከግራም ከቀኝም በገዢው ፓርቲ መዳፍ ስር ወድቀው በአብዮታዊ ዲሞክራሲ ርዕዮት ተጠምቀው በመንታ መንገድ ላይ ቆመዋል ይሉናል ተወያዮቻችን። የከፍተኛ ትምህርት ተቋማቱ ስለምን ዋነኛ የፖለቲካ ፓርቲ የምልመላ ማዕከላትና የአፈና መሳሪያ ሆኑ? አወቃቀራቸውስ ምን ይመስላል? የገዢው ፓርቲ እነዚህን ተቋማት በቁጥጥሩ ስር ያደረገበትን አሰራር በተቋማቱ በመምህርነት ያገለገሉት አብርሃም አለሙና እንዳልካቸው አይለ ሚካኤል ይነግሩናል። አብርሃም አለሙ በአዲስ አበባ ዩኒቨርሲቲ ቋንቋዎችና ስነ ጽሑፍ ትምህርት ክፍል በመምህርነትና በክፍለ ትምህርቱ በከፍተኛ ኃላፊነት ሰርቷል። እንዳልካቸው አይለ ሚካኤል የአርባ ምንጭ ዩኒቨርሲቲ መምህር ነበር። እንደሚታወቀው እንግዲህ ባለፉት ሀያ ዓመታት እና ከዛ በተለይም ከደርግ መንግስት ውድቀት እና ከኢህአዴግ መምጣት ጀምሮ በትምህርት ረገድ የተደረጉ እጅግ በጣም በርካታ ለውጦች አሉ። አዲሱ የትምህርት ፖሊሲ ያስከተላቸው ለውጦች አሉ። ለውጦቹ ከታች ከዝቅተኛ ከመጀመሪያ ደረጃ ትምህርት ጀምሮ እስከ ላይ እስከ ከፍተኛ የትምህርት ከፍተኛ ትምህርት ድረስ የዘለቀ ነው። አሁን ጉዳዩ የትምህርት አስተዳደርን በተመለከተ የከፍተኛ ትምህርት አስተዳደር ባለፉት ሀያ ዓመታት بكت قطع كبمن قست ما بمن أكل ك من كتمرت منستير كمن أكل أي نت من ألبات دوروا بعد منستير مين نبرة بتمرت منستير عهم جن كعجريتو من فدراليزم فدرالسرعة معاك رجال تعزوا بكلل درجة ورضا بكلل يكللوا የየራሱ የከፍተኛ ትምህርት እንዲሁም እስከታች የሚወርድ የትምህርት አስተዳደር ይዘረጋል። በዚህ መሰረት የፌዴራል ትምህርት ሚኒስቴር ሚና በፊት ከነበረው ቀንሶ በየክልሉ የትምህርት አስተዳደር ጣልቃ ሳይገባ በዋና ዋና የሚባሉትን ፖሊሲዎችን ብቻ የሚቀርጽና ያ ፖሊሲ መፈጸሙን የሚከታተል ሆኖ ነገር ግን እያንዳንዱ ክልል የየራሱን የትምህርት አስተዳደር የሚመራ ሆኖ ነው የተዋቀረው። በዚህ መሰረት በፌዴራል ደረጃ የሚመሩ የትምህርት ከፍተኛ ትምህርት ተቋማት አሉ። ከዛ ውጪ አሁን ባለፉት ሃያ ዓመታት በአዲስ የተከሰተው አስተዳደርና አወቃቀር የክልል ዩኒቨርሲቲዎች ነው። የክልል ዩኒቨርሲቲዎች የክልል የከፍተኛ ትምህርት ተቋማት፣ ለምሳሌ የኦሮሚያ በኦሮሚያ ስር የሚመሩ የኦሮሚያ የከፍተኛ ትምህርት ተቋማት አሉ፣ እንደ አምቦ፣ ጂማ መምህራን ኮሌጅ የነበረው መጀመሪያ መምህራን ማሰልጠኛ የነበረው በኋላ መምህራን ኮሌጅ የሆነው። እንዲሁም በሌሎቹም ክልሎች የተከፈቱ ተቋማት አሉ። እነዛ በቀጥታ ተጠሪነታቸው ለክልል የትምህርት ቢሮዎች ነው የሚሆኑ። አብርሃም ልክ ብለሃል። በተጨማሪ ከሁለት ሺ ዘጠኝ በኋላ በአዲስ መልክ የሁለት ሺ ዘጠኝ የከፍተኛ ትምህርት ተቋማት አዋጅ ወጥቷል። ሁለት ሺ ዘጠኝ ዓመተ ምሕረት ማለት እንደ ኤሮፓያን አቆጣጠር እና ከዛ በፊት የነበረው ለምሳሌ የዩኒቨርሲቲ ፕሬዚደንቶች በቀጥታ የሚሾሙት በጠቅላይ ሚኒስትሩ ነበረ ከዛ በኋላ በአዲሱ አዋጅ መሰረት በትምህርት ሚኒስቴር ነው የሚታወጀው የሚጸድቀው አሁን የጠቃቀሳቸው ዩኒቨርሲቲዎች ማለት ነው። እንግዲህ አዲስ ዩኒቨርሲቲ የሚባለው በቅርብ የተቋቋመው የቡሌ ሆራ የሚባለው ዩኒቨርሲቲ በቦረና ዞን ኦሮሚያ ክልል ውስጥ የሚገኘው ማለት ነው። እንግዲህ በየምርጫ መዳረሻ ወይም ከምርጫ በኋላ ባለፉት አስር ዓመታት ከሀያ ዩኒቨርሲቲዎች በላይ ተቋቁመዋል፣ ማለት ነው እና እነዚህ ዩኒቨርሲቲዎች በቀጥታ ስትራክቸራሊ ወይም በማዋቅራቸው ከተቋቋሙበት ክልል አስተዳደር ጋር በቀጥታ ግንኙነት ያላቸው ናቸው ማለት ነው። እና የሚተዳደሩት በቦርድ ነው፣ በብዛት በቦርድ ነው። የራሳቸው ሴኔቶች አሏቸው። ግን ቦርዶቹ የዩኒቨርሲቲ ቦርዶች በብዛት ወይም ከገዢው መንግስት ጋር ከፓርቲው ከኢፒአርዲኤፍ ጋር ማለት ነው። ለምሳሌ ለአርያነት እንደው ለማንሳት የአርባ ምንጭ ዩኒቨርሲቲ የአስተዳደር ቦርድ በምናየው እንዳለ ከደሄድግ ወይ የደቡብ ክልል የኢህአዴግ ቅርንጫፍ የሚባለው ፓርቲ ጋር በቀጥታ ግንኙነት ያላቸው ናቸው። ይሄ ደሄድግ የሚባለው ፓርቲ ሊቀመንበሩ ሽፈራው ሽጉጤ ነው፣ አሁን የትምህርት ሚኒስትር ሆኗል። ምክትል ሊቀመንበሩ የአርባ ምንጭ ዩኒቨርሲቲ የቦርድ ሰብሳቢ ነው ማለት ነው እና በየክልሉ እንደዚህ ነው ያለው። መቀሌ ዩኒቨርሲቲ የቦርድ ሰብሳቢው ከቲፒኤልኤፍ ወይም ከገዥው ፓርቲ ጋር በቀጥታ ግንኙነት ያለው ሰው ነው ማለት ነው እና አወቃቀሩ የከፍተኛ ትምህርት ተቋማት አወቃቀራቸው ሙሉ በሙሉ በገዥ ፓርቲ ቁጥጥር ውስጥ ናቸው ማለት ነው። ኢንዲፔንደንትሊ የሚቋቋሙ አስተዳደሮች አይደሉም። ጥሩ ነው ለመሆኑ እንደው እናንተ መምህራኖች ናችሁ ስለዚህ ጉዳዩን ታውቁታላችሁ አንድ ተቋም እኔም እንደው አንዳንድ ጊዜ አስገርሙኝ ያየሁባቸው አጋጣሚዎች አሉ አዳዲስ የተቋቋሙ ዩኒቨርሲቲዎች ተብለው ኢትዮጵያ ውስጥና አንድ ዩኒቨርሲቲ ወይም አንድ የከፍተኛ ትምህርት ተቋም ዝቅተኛ የመመዘኛ ደረጃ የለውም ወይ ሚኒመም ሪኳየርመንት የሚባለው ነገር ምንድን ነው ወይስ የተወሰኑ ብሎክ ህንፃዎችን በመገንባት በዛ መልክ ማቋቋሚ ይቻላል። እንደው የምታውቁት በዛ ላይ የሚባል ነገር ካለ ወይም ደግሞ ለዛ የሚቀርበው መልስ ምን እንደሆነ ብትነግሩን ጥሩ ነው። ሁለት ሺ ዘጠኝ አዋጅ ላይ አንድ ዩኒቨርሲቲ ዩኒቨርሲቲ ለመባል በከፍተኛ ትምህርት ተቋምነት ለመመዝገብ እና የመንግስት ተቋም የግልምም ያንን ደረጃ እና ስያሜ ለማግኘት በትንሹ ሁለት ሺ ተማሪዎች እና አራት ትምህርት ክፍሎች የተለያዩ የትምህርት ክፍሎች በደረ መረቃም በቅድመ ምረቃም አራት ትምህርት ክፍሎች የያዙ መሆን አለባቸው ይላል የአዋጁ ላይ። እንግዲህ ይሄ አዋጁን በተመለከተ በሰፊው ልናወራ እንችላለን። እስ አብርሃም ከምትለው ነገር ካለ በልና እንትን እላለን። ይሄ እጅግ በጣም አስፈላጊ ጥያቄ ይመስለኛል። ለምን እኛ ሀገር፣ በተለይ ባለፉት ሁለት አስርት ዓመታት እና ወደዚህ ጀምሮ ዩኒቨርሲቲ ከፍተኛ ትምህርት ተቋማትን መክፈት እንደ አንድ የፖለቲካ የፕሮፓጋንዳ መሳሪያ ስትራቴጂ ሆኖ የተቀረጸ የተፈጠረ ነው የሚመስለኝ። እኔ አንድ አገር ገንዘብ ስላለው ብቻ ሕንፃ ማቆም ስለቻለ ብቻ ዝም ብሎ ዩኒቨርሲቲ እንደ ዛፍ ችግኝ በየቦታው መትከል ይችላል ማለት አይደለም። ያን ማድረግ ከፋይዳው የበለጠ የሚያስከትለው አደጋ አለ ምክንያቱም ትምህርት እውቀት ደረጃ በደረጃ የሚገነባ አንዱ በሌላው ላይ የሚገነባ ነው ባለፉት ሁለት አስርታት እኛ ሀገር የሆነው ግን ምንድን ነው ቅድም እንዳልኩት ለፖለቲካ ማስፈጸሚያነት በመዋሉ በየክልሉ በየዞኑ በየወረዳው በየጎጡ ዩኒቨርሲቲ መክፈት እና በዚህም ልማታችን ተፋጠነ ትምህርት ተፋጠነ ቁጥር ሚኒመም በዝቅተኛ ደረጃ መሟላት የሚገባቸው ነገሮች በእርግጥ ተሟልተዋሉ ወይ? አሁን ቅድም እንዳልክ ካለው ከተማሪ ቁጥር በነገራችን ላይ አሁንም ቁጥር ነው የተማሪ ቁጥር ነው። በአዋጁም የተጠቀሰው የትምህርት ክፍል ቁጥር ነው የተጠቀሰው በዝቅተኛ መስፈርትነት። ዩኒቨርሲቲ መክፈት ብቻውን ዋጋ የለው። ዩኒቨርሲቲ ውስጥ ዋናው ጉዳይ ተማሪውና መምህራኑ ናቸው የትምህርቱን ሂደት የሚመሩ አመራሩን የሚይዙ ትምህርቱን በትክክል የሚያካሄዱ ተማሪዎች እና አስተማሪዎች፣ እንዲሁም ሌሎች በግብዓትነት የሚያገለግሉ ሪሶርሶች፣ ለምሳሌ ቤተ መጽሐፍት እና የመሳሰሉት ነገሮች፣ ቤተ ሙከራ እና ለሪሰርች የሚያስፈልጉ ጉዳዮች፣ ሰፖርት ስታፍ፣ እነዚህ እነዚህ ነገሮች ያስፈልጋሉ። እሺ፣ እንግዲህ እኔ የዩኒቨርሲቲ አስተዳደሮች በተለይ እኔ ከራሴ ከልምድ ዩኒቨርሲቲ ውስጥ መምህር ሆኜ ሳገለግል በከፍተኛ ትምህርት ተቋም ተማሪም ሆኜ እንዳየሁት በከፍተኛ ደረጃ ፖለቲካዊ የዩኒቨርሲቲ አስተዳደር ነፃ የሆነ ስርዓት የለውም። የሚሾመው ከማዕከል ስለሆነ ማለት ነው። የዩኒቨርሲቲ መምህራን ፕሬዚደንቱ የመምረጥ ለምሳሌ፣ እዚህ ሀገር ፕሮፖስት የሚባል ፖስት አለ። የዩኒቨርሲቲ ቫይስ ፕሬዚደንት ወይም ፕሬዚደንቱ የሚመለመልበት የራሱ የሆነ ሜሪት ቤዝድ የፐብሊኬሽን ቁጥር ኮሚኒቲ ሰርቪስ አቅም ሁሉ ታይቶ ነው ያ ቦታ የሚሰጥ። ልምድ ታይቶ ነው የፕሬዚደንሲ ወይም የቫይስ ፕሬዚደንሲ ወይም እዚህ ሀገር ፕሮቮስት ይሉታል። ያንን ቦታ የምታገኘው በትልቅ ልምድ ነው፣ ሜሪት ነው። እኛ ሀገር ግን ያው የፖለቲካ ታማኝነት በጣም ትልቅ መስፈርት ይሰጠዋል። ለምሳሌ አርባ ምንጭ ዩኒቨርሲቲ በመምህርነት እያለው ዩኒቨርሲቲው ፕሬዚደንቱ የሚሾመው ለፖለቲካ ባለው ቅርበት ነው። ከመንግስት ጋር የቀረበ ግንኙነት ያላቸው ሰዎች የፕሬዚደንቱን ቦታ ይዞታል። ፕሬዚደንቱ ሁለተኛ እና ሶስተኛ ሰዎች አካደሚክ ቫይስ ፕሬዚደንት ይሏቸዋል። አሁንም አሰያየም እንዳለ ነው። አዋጁም ላይ ይሄ በትክክል ተቀምጧል፣ በአዋጅ ማለት ነው። ስለዚህ በልምድም በአዋጅም እኔ ያየሁት የኢትዮጵያ ዩኒቨርሲቲ አስተዳደር በጣም ፖለቲካል እና የጭቆና ወይም ደግሞ እንደ ሴኪሪቲ አፓራትስ ነው የሚታየው። ይሄ ከጠቅላይ ሚኒስትር ቢሮ ወይም ከፖለቲካው ኤግዚኪቲቭ የሚባለው የመንግስት ብራንች የሚመጣ ውሳኔም ከማስፈጸም ውጪ ለኤግዚኪቲቭም ሆነ ለጁዲሻሪው ወይም ለሌላው የመንግስት አካል የፖሊሲም የምንም አይነት አስተያየት የመስጠት ሞራልም ብቃትም ያለው ያስተዳደር የዩኒቨርሲቲ አስተዳደር የለም። በእኔ ልምድ ጥሩ። በዛው ተከትል፣ ጥሩ እሺ። እንዳልክ ጥሩ ነው። አሁን ያነሳኸው ነገር የፕሬዚደንቶቻችንን አመራረጥ፣ በነገራችን ላይ አዲስ አበባ ዩኒቨርሲቲ እንደዚህ አይነት አሁን እንዳልክ ያነሳኸው አይነት በዩኒቨርሲቲው ማህበረሰብ ጥቆማ፣ ሜሪትን፣ ችሎታን ፐብሊኬሽንን፣ ልምድን፣ አገልግሎትን የማህበረሰብ ኮሚኒቲ ሰርቪስን ያገናዘበ ምርጫ ለማካሄድ ሁል ጊዜ ይሞከራል፣ ይደረጋል፣ ይጀመራል። ሰርች ኮሚቲ ኮሚቴ የሚባል ይቋቋምና የዩኒቨርሲቲ ሰርች ኮሚቲ ዩኒቨርሲቲ ፕሬዝደንት የሚሆን እየተጠቆመ ከየፋከልቲው ከየኮሌጁ ተጠቁሞ ያንን የሚያጣሩ ተቋቁመው እንደዚህ ነገር ይደረጋል። ግን ይሄ ሁሉ የይስሙላ ነው። ልክ እንዴት ነው ዱሮ በደርግ ጊዜ ምርጫ ተብሎ ሰው ሁሉ ምርጫ ሊመርጥ ይሄዳል። ነገር ግን ሲሄድ የሚመረጠው አስቀድሞ የተመረጠን የማጽደቅ ነገር ነው። እንደዚህ ነው በአዲስ አበባ ዩኒቨርሲቲ እየሆነ የነበረው እኔ እያለው እና ከመንግስት መጨረሻ ላይ ሄዶ ሄዶ ያ ሁሉ ሰርች ኮሚቴ የሰራው ነገር ምንም ትርጉም የለውም። አሁን የሚያስቀው ነገር ግን ዝም ብሎ በፖለቲካ ሚናቸው እና አቋማቸው የሚመረጡ አይደሉም። እስከ ቅርብ ጊዜ ድረስ የዘር ኮታ ነበረ። ታስታውሱ እንደሆነ የዘር ኮታ በፖለቲካ የብሔር ተዋጽኦ ማለት ነው። የብሔር የዘር ተዋጽኦ በኮታም ጭምር ነው፣ ሜሪት ሳይሆን የሚታየው ዘርም ኮታም እየታየ የሚመጣ ነው የሚሆነው። አንድ ነጥብ ብቻ ልጨምር በሚኒስተሮች አመራረጥ የእኛን አገር የትምህርት ዋጋ የትምህርት እሴት እጅግ ዝቅ አድርጓል ብዬ ከማምናቸው ጉዳዮች አንዱ በይሄ አሁን ቅድም የምትሉት በልምድ፣ በትምህርት፣ በችሎታ፣ በብቃት ላይ የተመሰረተ እድገትና ሹመት አለመኖሩ ነው። ይሄን አስመልክቶ አፈሩን ገለባ ያደርግለትና ጠቅላይ ሚኒስትራችን የነበረው መለስ ዜናዊ በአንድ ወቅት ወይዘሮ ገነት በተከታታይ በምን የትምህርት ሚኒስቴርነት ስትመረጥ አንድ የቀረበለት ጥያቄ ነበር ከፓርላማው። ይሄ የትምህርት ሚኒስቴር እጅግ በጣም ከፍተኛ ልምድ፣ ከፍተኛ የትምህርት ችሎታ ብቃት የሚጠይቅ ነው። እርስዎ ደግሞ በተደጋጋሚ የሚሾሙት እንደዚህ ነው። ይሄ ነገር እንዴት ነው ሲባል የሰጠው መልስ ሁላችሁም የምታስታውሱት ነው። እዚህ ውስጥ የትምህርት ችሎታ ልምድ ብቃት ብሎ ነገር የለም፣ የፖለቲካ ታማኝነት ብቻ በቂ ነው የሚል መልስን የሰጠው። ከዛ ጊዜ ጀምሮ ይሄው ጉዳይ እንደተጠበቀ ማንም በሚኒስትርነት በምክትል ሚኒስትርነት በለው ወይም በከፍተኛ ተቋማት የፕሬዚደንቶችና የምክትል ፕሬዚደንቶች ምርጫ ችሎታንና ብቃትን ልምድን መሰረት ያደረገ ሳይሆን ፖለቲካዊ አቋምን እንዲሁም የዘር ተዋጽኦን መሰረት ያደረገ ሆኖ ቀጥሏል። እያደመጣችሁ ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስቴቶቻችሁን ደግሞ ዋዜማ ራዲዮ አት ኮም ዋዜማ ራዲዮ አት ጂሜል ዶ ኮም ላይ አድርሱ። መሰናዷችን ይቀጥላል። ከዋዜማ እንግዲህ ቀደም ሲል እንዳልክም አንስተህዋል በተቋማት ውስጥ ያለው ሁለት አይነት አወቃቀር በተለይ የተወሰኑ ተቋማት ቀጥታ ከትምህርት ሚኒስቴር ጋር ግንኙነት ያላቸው፣ ሌሎቹ ደግሞ ተቋማቱ ካሉባቸው ክልሎች ጋር በተለይም ደግሞ በዛ ካለው የገዥው ፓርቲ የፖለቲካ መዋቅሮች ጋር እና የክልል አስተዳደሮች ጋር የተቆራኙ መሆናቸው፣ እነዚህ የኢትዮጵያ ክልሎች ደግሞ በብሔር የፌዴራል አስተዳደር የተዋቀሩ ናቸው እና እነዚህ ነገሮች ተደማምረው እንግዲህ ትምህርት ብሔር ተኮር አይደለም ትምህርት ራሱ። ይሁንና ግን መዋቅሩ የፈጠረው ችግር በአጠቃላይ ለፖለቲከኞቹ የበለጠ በነዚህ ተቋማት ውስጥ ተጽዕኖ እንዲያሳድሩ፣ ስራቸው ባልሆነው የትምህርት ዘርፍ ላይ እጃቸውን እንዲያስገቡ እድል የሚሰጥ ሆኖ ነው ማየው እና የአካዳሚክ ነፃነቱን ወይም የትምህርትና የመማር ማስተማር ነፃነቱን ደግሞ እንመልከት እስቲ። አሁን ቀደም ሲል ያነሳነው የአስተዳደር ችግሮች ምን ያክል የመማር ማስተማሩን ነፃነት ያውኩታል? ወይም ደግሞ በምን መልኩ ነው እናንተ ያያችሁት? እስኪ እሱን እንጀምር እንዳልክ ለአንተ ልስጥህ እድሉን። እሺ፣ አመሰግናለሁ። በመጀመሪያ ደረጃ እንግዲህ ከፍተኛ ትምህርት ተቋማት ኢትዮጵያ ውስጥ ያሉት ቫኪዩም ነገር ላይ አለም ያሉት የኮንቴክስቱን በደንብ አድርጎ ማስቀመጥ ያስፈልጋል። ኢትዮጵያ ውስጥ አሁን ያለው የመናገር የማሰብ፣ የመመራመር ነፃነት ምን ሌብል ላይ ነው የሚለውን በደንብ አድርገን ካየን በኋላ ምን አይነት ደግሞ የአካደሚክ ፍሪደም ይኖራ አለ ትምህርት ተቋማት ውስጥ ኢንቴሌክቹዋልስ ናቸው ወይም ምሁራን የሚባሉት ናቸው። ምሁራን ምን ያህል የመመራመር፣ የመጽሐፍ፣ የማንበብ እና ሀሳባቸውን በነፃነት የመግለጽ ነፃነት አላቸው ከሚለው ብንሄድ የተሻለ ይሆናል ብያ እንግዲህ እኔ አሁን በቁጥር ደረጃ ለማስቀመጥ ኢትዮጵያ ውስጥ እንግዲህ ከአስራ ዘጠኝ ሰማንያ ሶስት ጀምሮ ኢትዮጵያ በከፍተኛ ደረጃ የከፍተኛ ትምህርት ተቋም የማስፋፋት ትልቅ እመርታ አሳይታለች እያለ መንግስት በተደጋጋሚ የሚያቀርበው ነገር አለ። ግን በዛው ልክ በከፍተኛ ትምህርት ተቋማት ውስጥ የሚማሩ ተማሪዎች፣ የሚያስተምሩ መምህራን፣ የከፍተኛ ትምህርት ተቋም ማህበረሰብ ምን ያህል ራሱን በነጻነት ለመግለጽ ይችላል ምን ያህል ራሱን በሳይፈራ ኮንሸሱ ለኮንሸሱ ብቻ ታማኝ ሆኖ የሚያምንበትን ነገር መናገር ይችላል የሚለውን ነገር በደንብ ማየትም ግድ ይላል። በየአመቱ ብዙ ጋዜጦች ይዘጋሉ፣ ይከፈታሉ፣ ይዘጋሉ። የሚዲያ ፍሪደም የለም። ሰዎች ሀሳባቸውን በነፃነት የሚገልጹበት ተቋማት የሉ ሲቪል ሶሳይቲ ወይ ወይም ደግሞ እነዚህ መንግስታዊ ያልሆኑ ተቋማት በኢትዮጵያ ውስጥ የሉም። መምህራን በነፃነት ራሳቸውን ማደራጀት አይችሉም። ተማሪዎች ራሳቸውን በነፃነት ማደራጀት አይችሉም። ይሄ ባለበት ሁኔታ ስለ አካዳሚክ ፍሪደም ማውራት በጣም እንትን ነው የሚሆነው። ምክንያቱም ትምህርት ቅድም እንደተናገር ነው የኢትዮጵያ ውስጥ በአሁኑ ሰዓት የጨቋኞች መሳሪያ ወይም የጭቆና መሳሪያ እየሆነ እንደሆነ ማሳያ ስለሆነ ማለት ነው። ስለዚህ አንደኛ ወጣቶች ናቸው መምህራኖቹ። ምንም አይነት ልምድ አይኖራቸውም። የዕለት ተዕለት ህይወታቸውን የሚገቡት ምን ያህል ነገር ቁርስ በልተህ ምሳ በልተህ እራት ምን እበላለሁ እያልክ ነው የምትውለው። እንኳን አንዱ የመጨቆኛ መሳሪያ ይሄ ነው። ብዙ መምህራን በአንድ ዩኒቨርሲቲ ውስጥ በገፍ ይቀጠራል። ለምሳሌ እኔ የነበርኩበት ዩኒቨርሲቲ ሰርቪስ አተን ምሳ የሚያልፍበን ጊዜ ነበረ። ለምሳሌ ከአርባ ዩኒቨርሲቲ፣ ዩኒቨርሲቲ ከከተማ ወጣ ያለ ነው። ይሄንን በዚህ ዕለት ዕለት እንቅስቃሴ ውስጥ ሰርኩሌት እያደረግን ነው የምንውለው። አይደለም እውነትን በመሻት ኢንተሌክቹዋል ኬፕሲቲያችንን ለማሳደግ፣ ሌሎች ኮሚኒቲ ኢንጌጅመንቶችን ለማምጣት የሚተርፍ ጊዜም የለንም። እኛ ስናሰላስል የምንውለው ምን እንበላለን፣ ምን እንጠጣለን፣ በምን ከተማ እንወጣለን፣ ከዛስ በምን እንመለሳለን በሚሉ በጣም ሩቲን በሆኑ እንቅስቃሴዎች ተጠምደን ነው የምንውል የነበረው ማለት ነው። አንደኛ ወጣቶች ነበር። እኔም ወጣት ነበር። እኔም መምህሩ ነበርኩኝ። አሁንም ያሉት እንደዛ ናቸው። በዚህ ጉዳይ ላይ ተጠምደን ስለምንውል ኢንቴሌክቹዋል ኤክሰርሳይዝ የለም ማለት ትችላል። የመምህራኑን ገቢያቸውም ዝቅተኛ መሆኑን አብረህ እየነገረከን ያለው እንዳልክ ስ ፍሪደማቸው በዚህ በዚህ የተያያዘ ነው ነው ገቢያቸው በጣም አነስተኛ ነው። ሌላም ጋር ሄዶ ለመስራት የሚችሉበት ልምድና ብስለቱ አይኖራቸውም። ስለዚህ አንደኛው ፍሪደማችን ወይም አንዱ ፍሪደም የሚያዝበት ፍሪደምን የምታጣበት መንገድ ኢንካም ነው። ምንም ኢንካም ኢንካሙ በቂ አይደለም። ሌላው አካደሚክ ፍሪደም ለምሳሌ በዩኒቨርሲቲዎች ውስጥ የተከሰቱ ግጭቶችን ብትመለከት ከሰባ አምስት ፐርሰንት በላይ የሚሆኑ ግጭቶች የተፈጠሩት መምህራን ክላስ ውስጥ ገብተው በሚያነሷቸው ታሪካዊ ባህላዊ ጉዳዮች ለምሳሌ እኔ ያልጻፍኩት ጽሁፍ ከኔ በፊት የነበረ መምህርን ባልጻፈው ጽሁፍ ያንን ጽሁፍ አትመህ ወይም አባሽተህ ማባዣ ክፍል ነው የሚባለው በብዛት ዩኒቨርሲቲዎች ውስጥ ያለው እሱን ለተማሪዎች ሰተህ ተማሪዎቹ ካልቸራሊ ኦፌንድድ ከሆኑ ወይም በታሪክ አጋጣሚ እዛ ውስጥ የኢትኒክ ስለር ወይም ደግሞ አንድን ብሔር ያተኩረት ትኩረት አድርጎ ሲጻፍ የነበረ የማይገባ ቃል የተጠቀመ ጽሁፍ በአጋጣሚ ከሰጠ በዛ የተነሳ ግጭት ይፈጠራል። ለሶስት ለአራት ቀናት ትምህርት ይቋረጣል። ሰምታይምስ መምህራኑ ለአደጋ ይጋለጣሉ፣ ከስራ ይባረራሉ። እሱ ባልጻፈው ነገር እገሌ እንዲህ ጽፏል ብሎ ባስተማረው ነገር ከስራ ገበታው ይባረራል። አልፎ ተርፎ በየትኛውም ዩኒቨርሲቲ እንዳታስተምር የሚል ደብዳቤ ይጻፍበታል። ስለዚህ የዚህ ሰውዬ የመምህርነቱ ነፃነት ገደል ገባ ማለት ነው። ስለዚህ እነኚህ እነ ኢንስታንሶች ናቸው። እኔ የምነግርህ ኢንስታንሶች ናቸው። እነዚህ ነገሮች ግን እንዳይፈጠሩ የምታደርጉበት ወይም ይሄ ነገር እንዳይፈጠር ይሄን አስተምሬ ችግር ከሚፈጠር ልቶ የሚል እንደዚህ አይነት ውሳኔ የሚወስን መምህር ይኖራል። አለ በብዛት ለምሳሌ ከዚህ በኋላ እነኚህን ቃላቶች አልጠቀምም እነኚህን ርዕሰ ጉዳዮች አላነሳም ብሎ ትምህርት ክፍል ውስጥ እየተወያየ ከጓደኛው ጋር ትምህርት ቤት ክላስ የሚገባ መምህር ነበረ ማቆኔ ያው አንዳንድ በታሪክ መጽሐፍ ላይ የተጠቀሱ ነገሮችን ያው ለማስተማሪያ መጠቀም የተለመደ ነገር ነው። ይሁንና ግን ያው እንሰማለን አንዳንዴ የውዝግቡ ምክንያት ሆነው ሲቀርቡ፣ ያው ዞሮ ዞሮ ከተማሪዎቹ ጋር ያለው ግንኙነት አብርሃም ወደ አንተ መጣለው። እስቲ እንዳልክ ጋር ለጨርስ ብዬ ነው በተማሪዎቹና በአስተማሪዎቹ መካከል ያለው ግንኙነቱን ከዚህ ከአካዳሚክ ፍሪደም አንጻር አሁን አንስታል። በአንዳንድ ቃላቶች በመጠቀሳቸው ተማሪዎች ሊቆጡና ወደ አምባጓሮ ሊገባ ይችላል። ከዛ ባሻገርስ በተማሪና በአስተማሪዎች መካከል ያለው ግንኙነት ምን እንዴት ነው ያለው? ስ እሱንም ጨምረህ አንሳው። እሺ እንግዲህ ይህንንም ከአካደሚክ ነፃነት አንፃር ነው ማየው አንደኛ የተማሪዎቹና የመምህራኑ ቅድም እንዳልኩ ሚዲያን ኤጃቸው የዩኒቨርሲቲ መምህራን ሚዲያን ኤጅ ሀያ ስምንት አካባቢ ነው ብዙ ተማሪዎች አስራ ስምንት አስራ ዘጠኝ ሀያ እስከ ሀያ አምስት ድረስ ነው። የተማሪዎቹና የመምህራን እድሜ መቀራረብ አንዱ አካደሚክ ፍሪደምህን በነፃነት ኤክሰርሳይዝ እንዳታደርግ ሊያግድ የሚችል ነገር ነው። በዚህ የተነሳ ብዙ ተማሪዎች ለምሳሌ ኢቫሉዌት ካረካቸው ይሄ ወይም ደግሞ ግምገማ ወይም ደግሞ የተማሪ ምዘና፣ አዎ ምዘና ግሬድ የሚባለው ማለት ነው። እሱ ላይ እንግዲህ በጣም ብዙ መምህራን ገባ መንገድ ለተማሪ ግሬድ ይሰጣሉ። ባልተገባ መንገድ ለተማሪ ግሬድ እንዲሰጡ ይደገደዳሉ፣ በአስተዳደሩ ከፖለቲካ ድርጅት ጋር በጣም የቀረበ ግንኙነት ስላላቸው አስገድደው ግሬድ የሚያገኙበት ሁኔታ በጣም አለ። ክላስ ይቀጡና ስብሰባ ነበረብኝ የፓርቲ ስብሰባ ነበረብኝ ይለዋል። በራንካ ወቅቱ ይገባል። የት ነበርክ ስትለው የፖለቲካ ስብሰባ ነበረብኝ ስለዚህ ልገባ አልቻልኩም ይላል። ብዙ ጊዜ ክላስ ቀጥቶ ከፓርቲ ደብዳቤ ይዞ ይመጣል። ከኢህአዴግ ጽሕፈት ቤት ደብዳቤ ይዞ ይመጣል። ለስብሰባ ልከነው ነው፣ ለስፖርት ልከነው ነው ይላል። ስለዚህ እንትን አመቻችለት ትባላለ እና ተማሪዎቹ በጣም ኢምፓወርድ ሆነዋል ፖለቲካሊ። ይሄን ያውቀውታል። ኢንቴሌክቹዋል ኪዩሪዮሲቲያቸው በጣም ዝቅ ያለ ነው። ዩኒቨርሲቲ ሴሚስተር በተጠናቀቀ ቁጥር ብዙ አንዳውቶች እየወጡ ይቃጠላሉ። የሃንዳውት ማቃጠል ስነ ስርዓት እየተባለ ይቃጠላል። ይሄ ይሄ ባለበት ሁኔታ ውስጥ ነው መምህራንና ተማሪዎች ግንኙነታቸው እና ግሬድ እና ግሬድ ተኮር ብቻ ነው። እና ይሄ ደግሞ አካደሚክ ፍሪደምን በደንብ ነው በደንብ አርጎ ነው የሚጎዳው። ምንም አካደሚክ ፍሪደም የለህም ዩኒቨርሲቲ ስታስተምር ማለት ነው። እዚህ ነጥብ ላይ አንድ ነገር ጨምሬው አያይዤ ስለ አካደሚክ ነፃነት እናገራለሁ። እኔም እንዳልክ በአነሳው ላይ ሳረሳ ማለት ነው ተማሪዎቻችን በእድሜ መቀራረብ ብቻ ሳይሆን አሁን ያነሳሁ ነጥብ ነው ዋናው እንዳልክ ተማሪዎቻችን እውነቱን እንናገር ከተባለ ባለፉት ዓመት አለቆቻችን ሆነዋል። አለቆቻችን ተቆጣጣሪዎቻችን ናቸው። እያንዳንዱ ከፍተኛ ተቋም፣ ኮሌጅ፣ ዩኒቨርሲቲ ያሉ ተማሪዎች የፓርቲ አባል እንዲሆኑ ይጠየቃሉ። የፓርቲ አባል መሆን ማለት ለወደፊት ስራ ማግኘት ማለት ነው። የፓርቲ አባል መሆን ማለት አለመሆን ማለት ደግሞ ስራ አለማግኘት ብቻ ሳይሆን እንደውም ከዚህ ከዩኒቨርሲቲ ተመርቆ መውጣትን ጥያቄ ምልክት ውስጥ የሚከት ነው ተብለው በአባልነት እንዲመዘገቡ በቀጥታ ይጠየቃል። በዚህ ምክንያት ብዙዎቹ ተማሪዎች በአባልነት ይመዘገባሉ። እኔ በግንባር መጥተው የነገሩኝ እጅግ በጣም ብዙ ተማሪዎች የነበሩ እማውቃቸውም ተማሪዎቼ የፓርቲ አባላት የነበሩ የፓርቲ አባላት ብዙ ነበሩ። በተለይ በተለይ በድህረ ምረቃ የሚገቡ ተማሪዎቻችን ከሰባ አምስት በመቶ በላይ የፓርቲ አባላት የተለያየ ልዩ ልዩ ፓርቲ እንግዲህ ፓርቲው ስም ብዙ ነው። በኢህአዴግ ስም ዝር ያሉ የኦህዴድ፣ የብአዴን እኔ ብዙዎቹን እንደዚህ በዘርም መሰረት አድርገው የተመሰረቱት የኢህአዴግ አፊሌት ፓርቲዎች ማለት ነው። በዛ ምክንያት አባላት በመሆናቸው ቅድም ልክ እንዳልክ እንዳለው ከፍት ከፍ ያለ አቅምና ስልጣን ተሰጥቷቸዋል። ከምን ጀምሮ ቅድም እንዳልክ እንዳለው በራንኳ አክቶ መግባት እሱ ቀላል ነገር ነው። ከዛ ውጪ የፈተና ቀን የማስቀየር ለምሳሌ በዚህ ቀን ፈተና አለ ሲባል ኖ፣ በዚህ ቀን ፈተና መውሰድ አይመቸንም እና ይቀየር ይላሉ። እንዴት ይቀየራል? ተመልከት እንግዲህ በዩኒቨርሲቲ ደረጃ እስኬጅ ፕሮግራም የፈተና ፕሮግራም ሴንትራላይዝድ በሆነ መንገድ የሚወጣ ነው። በሬጅስትራር ተማሪዎቹ ግን ይህንን የማስቀየር ስልጣን ነበራቸው። ሄደው ይናገራሉ፣ ይለወጥ ይባላል። ከተፈተኑ በኋላም እንደዚሁ ውጤትም ውጤት ቀይር ተብሎ ይመጣል። እንትን ጋር እኮ የተያያዘ ነው፣ ከዚህ ከቁጥር ጋር የከፍተኛ ትምህርት ተቋማት ተስፋፉ። በኢትዮጵያ ከሁለት እና ሶስት ዩኒቨርሲቲዎች ሀያ ሶስት ሰላሳ ሶስት ደረሰ። የተማሪዎች ቁጥር ከሀያ ሺህ ተነስቶ መቶ ምናምን ሺህ ደረሰ የሚለው ጋር እንዲሰምር ተደርጎ የሚመቻች ነገር ነው። ተማሪዎች ከወደቁ ኤፍ ከሰጠሃቸው ብዙ መከራ ይደርስባል። በመጀመሪያ ደረጃ ዲፓርትመንት ሄዱ ወይም የኮሌጁ ዲን ይመልሰዋል። ውጤቱን ይህንን ይህንን አስተካክል። ይሄ ብክነት ነው፣ የሪሶርስ ብክነት የሚያስከትል ነው። ተማሪዎች መውደቅ የለባቸውም ትምህርት ከተከታተሉ የሚል ነገር ይመጣል። ያንን የማስተካከል ግዴታ እንቢ ብትል ራሳቸው አስተካክሉት ከዛ ውጪ ቅድም ያነሳኸው ነገር ተማሪዎች የተማሪዎች ቁጥጥር ብቻ ሳይሆን ራሳችንም ሰልፍ ሴንሰር የሚባለው ነገር ራስን በራስ ራሳችንን በራሳችን አስተማሪው ራሱን በራሱ እንዲቆጣጠር የሚናገረውን ነገር እያሰበ የሚያስተምረውን ነገር እየመረጠ፣ ይሄ ጥቁር መዝገብ ውስጥ ሊያስመዘግበኝ ይችላል አይችልም እያለ እያሰበ እንዲያስተምር ይገደዳል በፖለቲካ ማዕቀፍ ውስጥ ገብተው ከመምህራኑ የበለጠ በጣም ስልጣን የሚሰማቸው ሆነዋል። እኛን የሚቆጣጠሩ ሆነዋል። ክፍል ውስጥ የምንናገረውን ነገር ከፖለቲካ ጋር የተያያዘ ነገር እኔ አሁን ለምሳሌ ስነ ጽሁፍ ነው የማስተምረው። ስለ ጽሁፍ መቼም እንደምታውቀው የማይነካው ነገር የለም። ፖለቲካማ ዋና ጉዳዩ ነው። ስነ ጽሁፍ፣ ፎክሎር፣ የቀልዶች ለምሳሌ በዚህ ዘመን በመንግስት ላይ የተቀለዱ ቀልዶች እናነሳለን። የቀልዶች ሚና ቀልዶች እንዴት እያዋዙ በጣም ሲሪየስ የሆነ ጉዳይን እንደሚያነሱ አስተምራለሁ፣ አስረዳለሁ። በዚህ ሁሉ ነገር ይጠልፈኛል እና ግን እዛ ቁጭ ብለው ይሄንን ሁሉ የሚቆጣጠሩ ተማሪዎች ነበሩ። ተማሪዎችና የተማሪዎችና የመምህራን ግንኙነት ምን አይነት ነበር ላልከው ነው ለነግረን ነው። በዚሁም እግረ መንገዳችንም የነበረውን የአካዳሚክ ነፃነት ለማሳየት ነው ይህንን የማነሳው። ክፍል ውስጥ ለምሳሌ አንድ ጊዜ የድህረ ምረቃ ተማሪ ነበረ። የፒኤችዲ ተማሪ ከትግራይ የመጣ ልጅ ነው። ስሙን ማንሳት አያስፈልገኝም። ያ ተማሪ የፒኤችዲ ጥናት ለመስራት ፕሮፖዛል አቅርቦ ፕሮፖዛሉ ኮሜንት ይደረጋል በመምህራ ነው። ኮሜንት ተደርጎ ይሄንን ማሻሻል አለብህ፣ ይሄ እንደውም በጣም ፖለቲሳይዝድ ስላረከው ይሄ ኢሹ በጣም ፖለቲሳይዝድ ሆኖን የቀረበው እዚህ ውስጥ እና ከፖለቲካ ነፃ አድርገ ስነ ጽሁፉ ላይ ብቻ ነው ማተኮር ያለብህ፣ ይሄ ተቀባይነት የለውም የሚል አስተያየት ይቀርባል፣ ከመምህራን ከሚገመግሙት ፕሮፖዛሉ። እንዴት እንደዚህ ይባላለው? ይሄንን የሚሉት የመንግስት የህወሀት ጠላት ናቸው ብለው አምስት ገጽ ማመልክ ደብዳቤ ጽፎ ግልባጭ ለጠቅላይ ሚኒስትር መለስ ዜናዊ፣ ግልባጭ ለቴዎድሮስ አድሃኖም ግልባጭ አይነት ደብዳቤ ይዞ መጣ። እኔ ዛኔ የክፍለ ትምህርቱ ሊቀመንበር ነበርኩ። በዛ ምክንያት የመጣብኝን ጣጣ ልነግረህ አልችልም። እንደገና ኮሚቴ ተዋቅሮ ምን አለፋ አመት ሁለት አመት የተጓተትንበት ጉዳይ ነው። አመት ሁለት አመት። ስለዚህ ተማሪዎቹ እጅግ በጣም ከፍተኛ ስልጣን ተሰጥቷቸው የመምህራኑ ተቆጣጣሪ የሆኑበት መምህራን በተለይ የአዲስ አበባ ዩኒቨርሲቲ መምህራን ትምክተኞች፣ ከአገር የማያስቡ ዲሞክራሲ የማይገባቸው ተብሎ ሲወቀሱ የነበሩ ስንወቀስ ይኖርናል። ስለ አካዳሚክ ፍሪደሙ ነጻነት መሆኑን ትንሽ ነገር ልጨምር። ይህ ሳወራ የምትሰማኝ እዚህ የመጣሁት ወደዚህ አገር የመጣሁት በኮንፈረንስ ላይ በአንድ የአሜሪካን ኮምፐራቲቭ ሊትሬቸር አሶሲሽን ባዘጋጀው ኮንፈረንስ ኢንተርናሽናል ኮንፈረንስ ላይ ወረቀት ላቀርብ ነው የመጣሁት። የዛሬ ሁለት ዓመት ሁለት ስመጣ ደብዳቤ ጽፌ ነው የመጣሁት ለማ ለመንግስት ተወካዮች ምክር ቤት፣ ለፌዴራል ለፌዴሬሽን ምክር ቤት እንዲሁም ለሪፖርተር ጋዜጣ ኢንተርቪው ሰጥቼ ነው የመጣሁት። በምን ምክንያት የኢትዮጵያ ስነ ጽሁፍና ፎክሎር ክፍለ ትምህርት የሚባል ነበር የዛኔ። የዛ ክፍለ ትምህርት ኃላፊ ነኝ ኢትዮጵያ የኢትዮጵያ ስነ ጽሁፍ የኢትዮጵያ ባህል የሚባል የለም አሉ እንዴት የኢትዮጵያ ስነ ጽሁፍ የኢትዮጵያ ባህል የሚባል የለም? ያለው የአማራ ስነ ጽሁፍ፣ የኦሮሞ ስነ ጽሁፍ፣ የትግራይ ስነ ጽሁፍ፣ የሶማሌ ስነ ጽሁፍ ነው። ሶ ስለዚህ ስለዚህ ክፍለ ትምህርቱ በኢትዮጵያ ስነ ጽሁፍና ፎክሎር መደራጀት ሳይሆን በእነዚህ በተናጥል ነው መደራጀት ያለበት ብሎ ትልቁን ሰፊውን የሰማኒያና ከዛ በላይ የሆኑ ቋንቋዎችና ብሔሮችን ስነ ጽሁፍና ባህል የምናጠናበትን ክፍለ ትምህርት ዘግቶ የአማራ ቋንቋ ቋንቋና ስነ ጽሁፍ ዲፓርትመንት፣ የትግራይ የትግርኛ ቋንቋ እና ስነ ጽሁፍ ክፍለ ትምህርት፣ የኦሮምኛ ቋንቋና ስነ ጽሁፍ ክፍለ ትምህርት የሚባል ሶስቱ መከፈት አለባቸው የሚባል ፕሮፖዛል ሲቀርብ ረ እንዴት ነው ጎበዝ እንዴ! ይሄ ነገር የምናራምደውን ይሄ ፌደራሊዝም ኤትኒክ ፌደራሊዝም ምኮ ስርዓት የሚነካ ነው። የሶማሌን ማለያ ጠናው ነው የአፋሩን የጉራጌን የጉሙዙን የአኟክ እንዴት ነው? ነገር ልክ አይደለም። ውብል ማኒስ ነው በመጨረሻ ልክ አይደለም የሚል ደብዳቤ ጽፌ፣ አምስት ገጽ ደብዳቤ ያን ጽፌ እኔ ሰኞ ይህንን አስገብቼ ማክሰኞ መጣው እዚህ ኮንፈረንሴን ጨርሼ ልመለስል ከመመለሴ በፊት እዚህ ድረስ ደብዳቤ ደረሰኝ፣ ከስራ ገበታ የተባረሩ መሆኑን ምክንያት የተጠቀሰው በጣም አይረኒ ደግሞ አካዳሚክ ፍሪደምን አቢውዝ አድርጓል እና እንደዚያ ተብሎ ከስራ ተባሬ ው አገሬም እንዳልገባ በፍርሃት ተይዤ እዚሁ ስደተኛ ሆኜ ቀረሁ። እንዴ ከፍተኛ ትምህርት ተቋማት እኮ ዛሬ ተማሪዎቻቸውን እንኳን መመልመል አይችሉም እኮ። ተማሪዎቻችንን እኮ መመልመል አንችልም። ተማሪዎቻችን እኮ ተመልምለው በፖለቲካ አቋማቸው ተመዝነው የሚገባቸው ብቻ ናቸው እኮ የሚመጡት በተለይ የድህረ ምረቃ ተማሪዎች እንደዛ ነው የሚመጡት። እኛ መልበል አንችልም። ከአብርሃምና ከእንዳልካቸው ጋር ያዘረግነው ቆይታ ሌሎች ጉዳዮችንም ያነሳል። በቀጣይ ዝግጅት አሰናድተን እንቆያችኋለን። የዕለቱን የዋዜማ ጥንቅርም የነበር ሳምንት እስከምንገናኝ ፕሮግራሙን አዘጋጀች ያቀረብኩላችሁ አርጋዋሽን የነበር በፕሮግራማችን ላይ የሚኖራችሁን ማናቸውንም አስተያየት በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜል ዶት ኮም፣ ዋዜማ ራዲዮ አት ጂሜል ዶት ኮም ልትጽፉልን ትችላላችሁ። በማኅበራዊ ገጾቻችንም ማገኙን በትዊተርና በፌስቡክ ዋዜማ ራዲዮ ብላችሁ ብትፈልጉን ታገኙናላችሁ። ሀሳባችሁን እንስማው። እስከ ሳምንት ደህና ቆዩን።